እድገቷ በአርባ ምንጭ የሆነችው የሄለን ቡና መስራች ቤተልሔም ስዩም ገና ከልጅነቷ ጀምሮ ከእናቷ ጋር በመሆን ቤት ውስጥ ቡና ማፍላት እንደ ተለማመደች ትናገራለች። ከፍ ካለች በኋላም ሁለተኛ ደረጃ ተማሪሳለች ለቤተሰብ ከዛም ዩኒቨርሲቲ ከገባች በኋላም ለጓደኞቿ የምታፈላው ቡና ቆንጆ ነው እየተባለ ይደነቅ እንደነበርም ትገልጻለች። ሌላም ቡና የተጀመረው ያው እንደ ማንኛውም ኢትዮጵያዊ ቡና እንግዳ ቤት ውስጥ ይመጣ ቡና ያፈላው ነው ያደኩት። ግን ቆይቼ ነው ቡና እንደምወድ እና ቡና የእኔ መክሌት እንደሆነ ያወቅኩት በኋላ ላይ ነው። የተለያዩ ጓደኞች አሉ። እነዚህ ዩኒቨርሲቲ ስትማር ለእኔ በእኔ እድሜ ክልል ውስጥ የነበሩ ልጆች ነበሩ እና ያኔ ትዝ ይለኛል፣ ቲኔጅ ነበርኩኝ። ከነሱ ጋር እናፈላ እናፈላ ነበር በጣምን ስንል በዛው ምን ማድረግ ተማርኩኝ። ቡና ቆላና ብርም ስላልነበረ ከቡና ጌጦችን እሰራለሁ። ቡናውን ዘዝቴ ምናምን ማለት ነው። እነዛ ጌጦች የአንገት ጌጥ፣ የጆሮ ጌጥ፣ ይሄ የእጅ ብራስሌት ያደረግኩ ስሰራ እስከዛ ድረስ አላውቅም ነበረ። ቡና የኔ እንደሆነ አላውቅም ነበር። ቤተልሄም ቡና መውደዴን እንጂ መክሊቴ መሆኑን አላውቅም ነበር ትላለች። እንዴት ቡናን የስራ ገበታዋ የህይወት መክፍያዋ እንጀራዋ መሆኑን እንደተረዳችም እንዴት አስታውሳለች? ያንን መክሊቴ እንዳውቅ ያደረገኝ አንዴ ጓደኛ አባት ከኦስትሪያ ቪያና ይመጣሉ ፕሮፌሰር ናቸው እና ቤት ሲመጡ ቤተሰቦች የሚዚ አዲስ አበባ ነው እና ቡና ፈላሁላ አሁንም እሳቸው እንዲመጡ አደርግና ቡና ፈላለሁ እየመጡ ቡና መጠጣት ጀመሩ ከዛ የሚሄዱ ቀን ኢትዮጵያ አይደለም ምን ልስጣቸው ብዬ ሀሳብ ውስጥ ገባሁኝና ለምን ቡና ቆልቻ አልሰጣቸውም ብዬ ሁለት ኪሎ ቡና ቆላሁኝና እኔ እንደ አጋጣሚ ሆኖ ያው አርባ ምንጭ አካባቢ ስለተወለድኩኝም ከአርባ ምንጭ ዶርዜ ሀምሳ አምስት ኪሎ ሜትር ላይ ነው የሚገኘው። ፕላስቲክ ባግ ከማደርግ ለምን በዛ አልሰራም ብዬ ነው ያደረኩት። ደግሞ በጣም ነው የሚያምረው ማለት ነው። ሸማኔም ምናልባት እዛ መወለዴም ያንን ስላየው የሆን አልፈጽመ አድርጎብኝ ይህንን ፕሮዳክት እንድጠቀም ያደረገኝ እና ዛሬ ላይም ያንን እንደ ፓኬጂንግ የምጠቀመው ማለት ነው። የተለያዩ ሆነ ፓኬጂንጎች አሉ በነገራት ላይ እና እንደዛ ነበረ እና የጀመርኩት ናቸው። ምን አሉኝ? ሄለን አሉኝ ጠጥቶ ሲጨርሱ እዚህ ኢትዮጵያ ከመልቀቃቸው በፊት ቡና ሁሉም ቦታ ሁሉም አለም ላይ ሄጄ ዞር ያለ አሉ። እንደ አጋጣሚ ሆኖ ብዙ ትራቭል ያደረጉትል ሰው ናቸው። እንዳንቺ አይነት ቆንጆ ቡና ግን እዚህ ምድር ላይ ቀምሼ አላቅም። እና ቃል በቃል ስናገረው ቡና መክሊትሽ ነው ያሉኝ ለመጀመሪያ ጊዜ ሳቸው ናቸው እና ከዛ በኋላ ነው ቡና የኔ መሆኑን ያወቁት። የጓደኛዋ አባት ታዲያ በምስጋናና በአድናቆት ብቻ ሳያበቁ እሷ መለማመጃና መማሪያ ሆነኝ የምትለውን የመነሻ ገንዘብ ልገሳ አድርገውላት ነበር። ከሀገር የለቀቁት አጋጣሚ ሳቸውን ኤርፖርት ተገልጃቸው ጋር ስንመለስ ወደ ሁለት ሺ ዩሮና አስራ ሁለት ሺ ኢትዮጵያ ብር አስቀምጠውልኝ ነው የሄዱት። ምክንያቱም በእጄ ቢሰጡኝ እንደማልቀበል አውቀዋል። ያኔ ስለ ገንዘብ፣ ስለ ቢዝነስ አላውቅም። ስለምወድ ብቻ ነው ዝም ብዬ ያደረኩት እና እንደዛ ነው ቡና የተጀመረ። ገንዘቡን በአግባቡ አላታርኩበትም። እውነት ለመናገር ግን ልምድ ሰጥቶኛል፣ ማኔጅ ማድረግ እንዳለብኝ ማለት ነው። እንደነገርኩ ኢሜጅ ነበርኩኝ ማለት ነው። ማንም ሰው ቡና ላይ እንድሰራ ምናምን ሳይሆን በቃ ትምህርቴን ብቻ ነበረ ቤተሰብን ፎከስ እንዳደርግ የፈለገው የሚያሳይኝ ሰው እንደዚህ አድርጊ እንደዚህ የሚለኝም ሰው አልነበረም። እና ከዛ በኋላ ግን መጀመሪያ ላይ ቡናን ከገበያ ነበረ ስገዛ የነበረው በኋላ ላይ ከስተመሮችን ሲጠይቃቸው ጣዕሙም ሲለያይብኝ ከገበያ ስገዥ፣ ያው የተደበላለቀ ነገር አይደል ገበያ ውስጥ ያለው። ከዛ ምን ሀሳብን ቢያመጣልኝ ያደረገ የአብር ጠቅሞኛል ብዬ የማስበውም አንድም ለምንድን ነው ከገበሬው ማልገዛው ብያ፣ እዛ ከገበሬው ለመግዛት ወደ ገበሬው ጋር ሲሄድ የገበሬው ህይወት በጣም እንዲያሳዝን ነበር። ባለሀብቱን ገበሬ አይደለም፣ በጣም አነስተኛ በትንሹ የሚያመርቱትን ገበሬዎች ነው። ደላላ በመሀል እየገባባቸው እነሱ ሳይሆኑ መሀል ላይ ያለው ደላላው ነበር ተጠቃሚ የሆኑ ነበረው። እዛ ሄጄ እንግዲህ ሄድኩት፣ እኔ ቡና ከነሱ ልገዛ ነው እንዲህ ዝም ሄጄ ምገዛ መስሎኝ ነበረ። እንዳሰባቸው ቀላል አልነበሩም። ይሄ የተሞክሯ በኋላ ላይ የራሷን ቀጥተኛ የሆነ የንግድ ትስስር ከአነስተኛ ገበሬዎች ጋር እንድትመሰርት እንዳደረጋ ትናገራለች። በዛው ግን የገበሬውን ህይወት እንዳስብ አደረገኝና ምን እንዳስብ አደረገኝ? ቡና የጄ ዝም ብዬ እየገዝት ይመጣሉ ያልኩ ገበሬዎች ጋር ቆይቼ ገበሬዎች እንዴት እንደሚኖሩ እያንዳንዱን ነገር ቤታቸው እየበላው ቤታቸው እየጠጣው እንዴት እንደሚኖሩ አየሁኝ። በዛውን ደግሞ ምን ማድረግ አለብኝ ብዬ ሳስብ ለምንድን ነው ገበሬው በአንዴ ኔ ከነሱ መግዛት አልችልም ወደፊትም ደግሞ ብዙ ኦርደር ባደርጋቸው ማቅረብ ስለማይችሉ ብዬ እዛ አካባቢ ያሉት ሁለት አቅኝ ገበሬዎችን በጋራ በማደራጀት ደላላ ሳይገባ ከእነሱ ላይ መግዛት ጀመርኩኝ ማለት ነው። ቤቴልሔም ሄለን ቡናን በቀጥታ ከገበሬዎች በመቀበል ሙሉ ለሙሉ ባህላዊ ሂደቱን በጠበቀ መልኩ በእጁ ተቆልቶ በዓለም ገበያ እንዲቀርብ ለማድረግ የተለያዩ የስልጠና ደረጃዎችንም አልፋ ማሳካቷን ትገልጻለች። ይህም ደግሞ ለሴቶች ሰፊ ስራ እድል እንድትፈጥር እንዳገዛት ትገልጻለች። በነገራችን ላይ ቡናችን በእጅ ተቆላ ቡና ነው። ያ አንድ የባህሉን ለመጠበቅ ነው። ሁለት ደግሞ ከጤና አንጻር ነው። ብዙ ጊዜ እኛ የምንጠጣቸው በማሽን የተቆሉ ቡናዎች ናቸው። አንዴ ማሽን ይተከላል። በጣም ብዙ መጠን ያለው ቡና ይጨመርና በአንዴ ይቆላል። ያ ደግሞ ምን ያደርጋል? በቡና ውስጥ ካርቦን ዳይኦክሳይዱ እንዳይወጣ እዛው ያምቀዋል። ለዛ ነው ብዙ ጊዜ በማሽን የተቆላ ቡና ስንጠጣ ልባችን በጣም ነው የሚመታው፣ ና ከጤናም አንጻር። በእጅ ሲቆላ ግን ምንድን ነው ከአንድ ጭሮ በላይ በአንዴ መቁላት አይቻልም ስለዚህ አንድ ኪሎ ሲቆላ ሙሉ በሙሉ እዛ ውስጥ ያለው ካርቦን ዳክሳይዱ ይወጣል ማለት ነው። እዛው ደግሞ ሁላችንም እናውቀዋለን። እኔ ኢትዮጵያዊ ስለሆንኩኝ አውቀዋለሁ ምን ያህል እንደሆነ። ለሴት ልጅ ደግሞ ስራ ማግኘት በጣም ከባድ ነገር ነው። ወጣት ሆነሽ ኤክስፔሪንስ ከሌለሽ ማንም አይፈልግሽም። እና ምንድን ነው ያደረኩት ባህሉን ለጆብ ክሪኤሽን ነው እና በሴት መን ቆላ በወንድ አይቆላ ስለዚህ ያምን እንዳደርግ አድርጎኛል። ለሴቶች ስራ ድግ እንድፈጠር አድርጎኛል። ከቡና ውጭም የወስነ ውበት መጠበቂያዎችን ከቡናው ገለፈት እና ከተለያዩ ግብአቶች እንደምታዘጋጅ ትናገራለች። ይሄ ሁሉ ሲሆን ግን ነገሮች አልጋ ባልጋ እንዳልነበሩም ትገልጻለች። ኢትዮጵያ ላይ በእጅ የተቆላ ቡና የምናቀርበው እኛና እኛ ብቻ ነን። እንደነገርኩሽ ነው ይ ቫሊዎች ነው። ከዛ ጀምሮ ከግብርና ጀምሮ ግልጽ የሆነ ነገር ነው እና እያንዳንዱን ኮሚኒቲ እዛ ጋ ያለውን ተጠቃሚ ያደረገ ነው። የዛሬ አመት የገዛሽኝን ቡና የዛሬ አስር አመት ብትመጪ እንድታገኝ አድርጌ ነው የሰራሁት ማለት ነው። ቼ ነው ያ ሲሰራ ቀላል አይደለም። ብዙ የሚታለፉ መንገዶች አሉ። በጣም ብዙ የሚታለፉ ደላላ፣ እሱን ስላስወገርሽ ከመሀል ደውሎ ያስፈራራሻል። በህይወትሽ ድርስ እንመጣለን ኪሎ ድረስ ነው ያለው ያው ወጣ ስቶኝ ሴት ስቶኝ ብዙ ሰው ነገርሽን እንትን ማለት ነው የሚፈልገው። ብላ ብላ ደግሞ በእጅ የተቆላ ቡና በእንደዚህ ዋጋ ትሸጣለች ይላል እዚህ ጋር ያለውን ጤናውን ሌላው ደግሞ እዛ ጋር ለብዙ ሰዎች የስራ እድል መፍጠር ሽርማን ሰው ከግንዛቤ አያስገባው። እሱ ብቻ ሳይሆን አሁን እኛ የቡና ሀስኮ ወይ ደግሞ ኮት የሚባለው ገለባውን የራሳችን ፕሮሰስ የምናደርግበት መንገድ አለ። ለናቹራል ፈርቲላይዘር ስንጠቀም፣ ለኮስሞቲክስ ደግሞ እንደዚ ለኮስሞቲክስ ሻምፖ፣ ኮንዲሽነር፣ ቅባቶችን እና ሳሙናዎችን እያመረተን እንገኛለን። ሄለን ቡና በአሁን ሰአት በአውሮፓ ሀገራት ለገበያ እየቀረበ ይገኛል። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደን ገረመው ከዋሽንግተን ዲሲ